መጋቢ ሚስተር አብይ ኃይሌ አዲስ የዓለም አቀፍ የትግራይ ኦርቶዶክስ ተዋህዶ ካህናት ማህበር የህዝብ ግንኙነት ክፍል አባል፣ በቅድሚያ የካህናቱ ማህበር መቼ፣ እንዴትና ለምን ተቋቋመ? እስካሁንስ ምን እያበረከታቸው መንፈሳዊ ግልጋሎቶች አሉ? መልካም፣ አመሰግናለሁ። ኤስቢኤስ ሬዲዮ ወንድም ከሳሁን፣ ማህበሩን በተመለከተ ሀሳብ እንዳካፍል እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ትግራይ ካህናት ማህበር የዓለም አቀፍ ኦርቶዶክሳዊት ተዋህዶ ካህናት ማህበር በሚል ባለፈው ዓመት ሙሉ እንቅስቃሴ ሲያደርግ የቆየ ማህበር እንዴት ነው የተነሳው፣ አነሳሱ እየሰጠ ያለው አገልግሎት፣ እያበረከተ ያለው ድጋፍ ምን ምንድን ይመስላል የሚለውን ለማደስ ያህል እንግዲህ ያለፈውን ዓመት ምን ይመስል እንደነበረ የዚህ ሬዲዮ አድማጮች የሚገነዘቡት ይመስለኛል። በዓለም አቀፍ ደረጃ ያሉ ኦርቶዶክሳውያን ካህናት ሊቃውንተ ቤተ ክርስቲያን በዛ ሀገር ቤት በተከፈተው ጦርነት ምክንያት በህዝብ ላይ የደረሰ የቀጠለው ስነ ልቦና ችግር ለመቅረፍ በመጀመሪያ ደረጃ እንደዚሁም ደግሞ ጦርነቱ የሚቆምበትን አግባብ ለመምከር ለህዝብ ደህንነት መቆም ያለባቸው የህዝብ እረኞች በመሆናቸው የወንጌልን ትምህርት መሰረት በማድረግ የህሊና ኃላፊነታቸውን ለመወጣት ይሰባሰቡበት ማህበር ነው። ከዚህ ቀደም ሲል በሰሜን አሜሪካ ብቻ ተወስኖ የነበረ የትግራይ ካህናት ማህበር እንዳው በጊዜ ሂደት ትግርኛ ቋንቋን ብቻ የሚሰሙ የማህበረሰቡ ክፍል በየአብያተ ክርስቲያኑ እየሄዱ ቢገለገሉም ቅሉ ሙሉ አገልግሎት ሊያገኙ የሚችሉበት እድል ያነሰ መሆኑን ገምግመው፣ እንደዚሁም ደግሞ በስደት ዓለም በዩናይትድ ስቴትስ፣ ካናዳ፣ በአውሮፓ፣ በአውስትራሊያ ያለ በተለይም እንደዚሁ በአፍሪካ መካከለኛው ምስራቅ፣ በሩቅ ምስራቅ፣ በአጠቃላይ በዓለም አቀፍ ደረጃ ልትለው ትችላለህ። ህዝባችን በስፋት እየወጣ ስለሆነ ለህዝቡ ተደራሽነት የተገናዘበ አገልግሎት መስጠት ያስፈልጋል። የሚያስፈልግበትንም ሁኔታ አጉልተው የሚያሳዩ ማህበራዊ ክስተቶች እየተፈጠሩ በመቀጠላቸው ይህንን ታሳቢ ያደረጉ የተወሰኑ ካህናት ምክክር አድርገው የቤተክርስቲያኒቱን የኦርቶዶክሳዊት ቤተክርስቲያን አገልግሎት ለማዳረስ ለማስፋት ለማጉላት ብቻ أعلموا أغلب وقت لما إن مصر من ايه من أمريكا كهناك أونا أن سلية كورنا شتاء صرختي متى نضربه تضربه بيتك بس يقدر يضربني يعني የነበረች በመሆኗ በትግራይ ደግሞ ልዩ ልዩ ገዳማት፣ አድባራት መንፈሳዊ ትምህርት ቤት የሚሰጥ በመሆኑ በአድባራቱና በገዳማቱ ያሉት መንፈሳውያን ደቀ መዛሙር የሚደግፋቸው አካል ባለመኖሩ እነሱን ለመርዳትና ለመደገፍ ምክንያቱም ካህናቱ ከሀገር ቤት ወጥተው በየክፍለ ዓለሙ ይኑሩ እንጂ መሰረታቸው በሀገር ቤት ያሉ ገዳማት እና አድባራት ናቸው። እነዚያን መንፈሳዊ ትምህርት ቤቶች በቋሚነት ለመርዳት የቅዱስ ያሬድ ጣዕመ ዝማሬ ተጠብቆ ኦርቶዶክሳዊ አስተምሮ ተጠብቆ ለትውልድ እንዲተላለፍ የበኩላቸውን አስተዋጽዖ ለማድረግ በሚል ወንከሳ ቀና ሀሳብ ተነስተው ማህበር አደራጅተው ሲያገለግሉ ከቆዩ በኋላ በድንገት ይህ አውዳሚ ለማፈሳሽ ክፉ ጦርነት በመቀስቀሱ እኛ የሚናገር ኦርቶዶክሳዊ ህብረተሰባችን በአጠቃላይ የትግራይ ህዝብ ማለት ይቻላል ለዝርወት ተላልፎ በመሰጠቱ መጋቢ ጥረኛ የቅርብ አገልጋይ በማጣቱ በቅበዝ ብዞ ለልዩ ልዩ በሽታ ለልዩ ልዩ ችግሮች በመጋለጡ ምክንያት እንግዲህ ኦርቶዶክሳውያን ካህናት ሆነን ለዚህ ህዝብ መቆም ካልቻለን ታዲያ የኛ ክህነት ምንድን ነው ትርጉሙ? በማለት ተሰባስበው በአለም አቀፍ ደረጃ በጦርነቱ ባስከተለው ችግር ምክንያት አደጋ ለደረሰበት ህዝብ እንክብካቤ ለማድረግ መግቦት ለማድረግ መንፈሳዊ አገልግሎት ለማበርከት የተሰባሰቡ ካህናት የፈጠሩት ማህበር ነው። በዚህ ደግሞ ብቻ ሳይወሰን እጅግ በሚመሰገን አኳኋን ጦርነቱ የነገ የሀገሪቱን በጎ መጻኢ የሚያጠለሽ የሚያበላሽ ማህበረሰብ ግንኙነት ደግሞ እንዳይጠገን አድርገው የሚሰብር ክፉ መሆኑን በልቡና ስለመረመሩ፣ በአቋም መግለጫዎች፣ በማህበረሰባዊ ትስስሮች፣ በዲፕሎማሲያዊ ስራዎች ቤተክርስቲያኒቱ አስተምሮ በሚፈቅድ መልኩ ደግሞ በህጋዊ አግባብ ቅዱስ ሲኖዶስ ተብሎ የሚጠራው ከፍተኛው የቤተ ክርስቲያን አስተዳደር አካል ልዩ ትኩረት ሰጥቶ ጦርነቱ የሚቆምበት አግባብ እንዲፈጠር በውስጥም የልዩ አብያተ ክርስቲያናት ጋር ትብብር እያደረገ ጦርነቱ እንዲቆም ጦርነቱ እንዲቆምና እንዲቆም ብቻ ተከታታይና ተመጋጋቢ ጥያቄዎችን እያቀረበ የቆየ ማህበር ነው። ለህዝቦች ደህንነት፣ ለቤተ ክርስቲያን ዘላቂነት የቆመ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ትምህርት የጠና የጎላ ትምህርቷም ለሚቀጥል ትውልድ ሳይጎድፍ ሳይሸራረፍ እንዲሸጋገር የቆመ ማህበር ነው። ከሞላ ጎደል ማህበሩ የተነሳበት እና አሁን እያደረገ ያለውን አገልግሎት እንግዲህ የተጎዳ ህዝብ አለ፣ የተበደለ ህዝብ አለ፣ የተከፋፈለ የተበተነ ህዝብ አለ። ያንን አሰባስቦ ኦርቶዶክሳዊ ቤተክርስቲያኒቱን እንዲቀበል አክብሮ እንዲይዝ ለማድረግ ኦርቶዶክሳዊ አስተምሮ ለመጠበቅ የቆመ ነው። ምክንያቱም ቤተክርስቲያኒቱ ክፉ ስም እንዳታገኝ በትውልድ መሀል ለሚቀጥለው ትውልድ በክፉ ስም ተጠርታ ትውልድ እንዳይጠየፋት እንዳይጠላት ስሟን ለመጠበቅና ትምህርቷን ለማስጠበቅ የቆመ ማህበር ነው። እና ኢሚዲየት ከውዙ ለዚህ ማህበር መቋቋም በሀገሪቱ የተቀሰቀሰ ጦርነት መሆኑ ነው ማለት ይችላል። በህዳር ሰላሳ ሁለት ሺህ አስራ አራት ወይም ደግሞ ዲሴምበር ዘጠኝ ሁለት ሺህ ሀያ አንድ ባለሶስት ገጽ ደብዳቤ ያይዛችሁ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጽህፈት ቤት ከኢትዮጵያ ቅዱስ ሲኖዶስ ጋር የነበረንን ግንኙነት ስለ ማቋረጥ ይመለከታል በሚል ደብዳቤ ጽፋችኋል። አስተዳደራዊ ግንኙነታችሁ እንዲቋረጥ በዛ ላይ ያስታውቃችኋል። ከዚህ ሁኔታ ላይ እንደ እንደምን ደረሳችሁ? እዚህ ውሳኔ ላይ ከመድረሳችሁ በፊትስ ከቅዱስ ሲኖዶሱ ጋር ከዚህ ደረጃ ላይ እንዳደርሱ ምን የተደረጉ አብይ ጥረቶች ነበሩ? ቀደም ሲል በጣም ጥሩ ጥሩ ጥያቄ ነው። በመሰረቱ ይሄ ማህበር ሲቋቋም በቤተ ክርስቲያኒቱ አስተዳደር ስር ሆኖ ለመቀጠል እግርኛ በሚናገረው ማህበረሰብ ላይ የተፈጠረው የአገልግሎት ክፍተት ለመሙላት ደጋፊ አቃፊ ሆኖ ለመቀጠል እንጂ በቤተ ክርስቲያን አስተዳደር ማፈንገጥም ለመለየትም የተለየ ቀጸላ ለመፍጠርም አልነበረም። በዛ ያለ ስሜትም ሞራልም አስተሳሰብም አልነበረው ስላልነበረው ራሱን የሰፊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አካል አድርጎ ሲቆጠር ስለነበረ ደጋጋሚ ጥሪዎች ለቅዱስ ሲኖዶሱ በተለይ እንደገና ደግሞ ለየ አህጉረ ስብከቱ ሊቃነ ጳጳሳት በደብዳቤ እያሳወቀ ቆይቷል። ሰላም እንዲመጣ በህዝቦች ላይ መጎዳዳት እንዳይቀጥ በፖለቲካ ኃይሎች መካከል የሚፈጠር ግጭት እንግዲህ በሃይማኖት መሪዎች አባትነትና የሰከነ መንፈስ ህዝብ እንዳይጎዳ እንግዲህ ተመልከት፣ የቤተ ክርስቲያን የመጀመሪያና የመጨረሻ ኃላፊነት የህዝብ ደህንም ጌታን በወንጌል ግልገሎችን ጥብቶቼን በጎችን ጠብቁ ብሎ የጠባቂነት ኃላፊነት የሰጣቸው ካህናት በመሆናቸው አንድ ሀገር ውድመት ተልይልዬ የፖለቲካ አስተሳሰብ የሚመነጭ አደጋ ቢከሰትም ቅሉ አደጋውን ለመቀነስ ብሎ ለማስወገድ የካህናት ኃላፊነት ነው። ከጥንት ጀምሮ በመሳፍንትና መሳፍንት መካከል ትንኳ ሲፈጠር በመሀል ገብተው የሚገላግሉ የሚያስታርቁ ሰላማዊያን መስተሳልማን ተብለው የሚጠሩ ካህናት ናቸው። የሞራል ኃላፊነት፣ የመንፈስ ኃላፊነትም ያላቸው በመል ይሄን ተግባራዊ ለማድረግ ከሶስት ከአራት ጊዜ ያላነሰ ህጋዊ ደብዳቤ ለቅዱስ ሲኖዶሱ ተልኳል። በጣም ትህትና ያለው የአስተዳደር መዋቅሩን የጠበቀ የቅዱስ ሲኖዶሱ የበላይነት አምኖ የተቀበለ በቅዱስ ሲኖዶሱ መሪነት በውጭ ያሉ ሊቃውንት በውስጥም ያሉ አባቶች አብረው ተባብረው ለሀገሪቱ ሰላም በጎ አስተዋጽኦ እንዲያደርጉ የሚጋብዝ እንግዲህ ካህናቱ በልዩ ልዩ ለዓለም ይኑሩ እንጂ ሁሉም የኢትዮጵያ ቤተክርስቲያን ሊቃውንት ስለነበሩ ስለሆኑም በትምህርታቸው በጣም የዳበሩ ሰፊ የቅዱሳት መጽሐፍ እውቀት ያላቸው እንደገና ደግሞ በአካዳሚክስ ትምህርትም ከሁለት እና ከሶስት ዲግሪ በላይ ያላቸው ሊቃውንት የታቀፉበት ለሀገርም፣ ለወገንም ለህዝብም የሚበጅ ስራ ለማበረከት የሚያስችል ቅድመ ዝግጅት ያላቸው በመሆናቸው በሰፋና በረታ ሁኔታ ሶስት አራት ጊዜ ለቅዱስ ሲኖዶሱ ጥሪ ቢያደርሱም ቅዱስ ሲኖዶሱ እንዳልሰማ ሆኖ አንድም ምላሽ ሳይሰጥ ቀርቷል። የደብዳቤዎቹ ይዘት አስፈላጊ ሲሆን ጊዜ በግልባጭ ሊደርሳቸውና ልትመረምሩ ትችላላችሁ። የሚዲያ አካላት የሀገርንና የህዝብን ደህንነት ከየትኛውም አስተሳሰብ በላይ በማስቀደም ቤተ ክርስቲያኒቱ የሀገር ወልታ፣ የሀገር ማገር የሀገር መሰረት የሀገር ምሰሶ ሆና ቆይታለች። የህዝቦች የመተሳሰር ምስጢር ሆና በልዩ ልዩ ሁኔታ ሲናጥ የነበረ የሀገር አንድነት የመጨረሻ መሰብሰቢያው ማዕከል ሆና ቆይታለች፤ መዝለቅም ይኖርባታል። ስለዚህ አባቶች ኃላፊነታቸውን ተወጡ፣ እኛም ኃላፊነታችን እንድንወጣ አብራቸውን ስሩ የሚል የአብሮ የመስራት ጥያቄ ተደጋጋሚ ቀርቦ በአሻፈረኝነት በተደጋጋሚ ሪጀክት ስለተደረገ እንግዲህማ እንደዚያ ከሆነ ሶስት አራት ጊዜ ህጋዊ ደብዳቤ ልከን የማትቀበሉን እንደ ልጅነታችን የማታስተናግዱን እንደ ቤተ ክርስቲያን ባለሙያዎች የማትመለከቱን ከሆነ ከእናንተ ጋር ማ እንግዲህ ሆነን ምንድን ነው ልንሰራ የምንችለው? በዚሁ ሀገር በሀገር አቀፍ ደረጃ ከፍተኛ ደም አፋሳች የሆነ ጦርነት ውስጥ በገባችበት፣ ህዝቦች በሚበደሉበት ሁኔታ፣ በተለይም ደግሞ የትግራይ ህዝብ በዙሪያ ምላሽ ተዘጋግቶበት፣ ህጻናት በረሀብ በሚያልቁበት የልዩ ልዩ በሽታ ተጠቂዎች መድኃኒት አጥተው በሚረግፉበት፣ አረጋውያን እንግዲህ በእረፍት ጊዜያቸው በእንባና በለቅሶ በሚያልቁበት ጊዜ ለህዝብ ደህንነት ካልቆምን ከእናንተ ጋር የምንሳተፈው ክህነት ምን ክህነት ነው? እናንተ ጋር የምንሳተፈው ጉባኤ ምን ጉባኤ ነው? ከእናንተ ጋር የምናራምደው አጀንዳ ምን አጀንዳ ነው? በሚል በከፍተኛ የለበሰ ብራት ማህበሩ እንግዲህ ከዚህ በኋላ እግዚአብሔር በፈቀደለት መልክና ሁኔታ ለህዝብ ለቤተ ክርስቲያን የሚጠቅም ስራ በነጻነት ለመስራት በቸው ዘንድ ይጠቅመው ዘንድ ይህንን የመጨረሻ የሐዘን መግለጫም ጭምር ነው። በአንድ በኩል የአቋም መግለጫውን ግልጽ አድርጓል እና በተደጋጋሚ ጥሪ የረባ ጆሮ ሊያገኝ ባለመቻሉ ያደረገው የመጨረሻ የአቋም መግለጫ መሆኑ ያመለከታል። ጽሁፉ እንግዲህ በአስተውሎት ለመረመረው የሀሳብ ፍሰቱ የተሟላ ነው። መነሻ መድረሻውን የለየ ነው። እንግዲህ ምክንያቱም በጎላ በተረዳ መልኩ ያስቀመጠ ሀሳብ ነው ማለት ይችላል። እንደም እስካሁን ከቅዱስ ሲኖዶስ ምላሽ አግኝታችኋል? እንግዲህ ቅዱስ ሲኖዶስ ውስጥ አሁን የሰጠው ምላሽ የለም፣ ለዚህ ደብዳቤም የሰጠው ምላሽ የለም። ከመጀመሪያም ጀምሮ ጦርነቱ ከተቀሰቀሰ ጀምሮ ለአንድ አመት በልዩ ልዩ አጋጣሚዎች ለተላኩ በርካታ ደብዳቤዎችም የሰጠው መልስ እንግዲህ በአንድ በኩል ምን ማህበር ነው ይሄ ምን ምንም የሚሉት ነገር ነው ብሎ ነው። የማድረግ አቅሙን በመናቅም ሊሆን ይችላል። እውቅና ላለመስጠትም ሊሆን ይችላል። እንግዲህ ያሻ ሁሉ ማህበር ብሎ እየመሰረተ የሚያቀርብልንን ጥሪ ከቁም በማንቆጥርም የማለትም ሊሆን ይችላል። ምናልባት ደግሞ የቅዱስ ሲኖዶሱ አካሄድ የቤተ ክርስቲያን ባልሆኑ አካላትም ተጠምዝዞ ተይዞ ስለሆነ እኛ እንደምንረዳው በእነሱም እዛዝ ስር ወድቆ ፊት እንዳያገኝም ተደርጎ ሊሆን ይችላል። አሁን ለተሰጠውም የአቋም መግለጫ ከዚህ በፊትም ለተሰጡት የተማጸኖ ደብዳቤዎች إذا ستأمل معنا منلاش يعلم إن هو عسى الملكة بقى ندرسنا درس بقى كل منلاش بس يتركه هناك نسمعه ከመጋቢ ሚስጥር አብይ ኃይሌ የዓለም አቀፍ የትግራይ ኦርቶዶክስ ተዋህዶ ካህናት ማህበር የሕዝብ ግንኙነት ክፍል ኃላፊ ጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍል የማህበረ ካህናቱ ከቅዱስ ሲኖዶስ ጋር ያለውን አስተዳደራዊ ግንኙነት አቋርጦ የሚዘልቀው እስከ መቼ እንደሆነ፣ በሌሎች ግጭቶች በተከሰቱባቸው የመላ ኢትዮጵያ ግዛት ባሉ ቤተ ክርስቲያናትና ገዳማት ላይ የደረሱ ጉዳቶችን አስመልክቶ ያለውን አታይን፣ እንዲሁም ትግራይ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት መሪዎችን አቋም በተመለከተ የሰላማዊ መፍትሄ ምክረ ሀሳብን አስመልክተን ተነጋግረናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።